ደራሲ ሙሉነሽ ያበባየው በቅርቡ 97 በሚል የእርሶን የሕይወት ታሪክ የሚተርክ አንድ መጽሐፍ አቅርበዋል። በዛ ውስጥ ከልጅነት እስከ ስደት ሕይወት ድረስ ያለውን ያካተተ ነው። በመጽሐፉ ውስጥ 97 የሚለውን የመጽሐፉን ርዕስ እንዲሆን የመረጡት ለምንድን ነው? ዋናው መነሻዬ ያው በዘጠና ሰባት ወደ እስር ቤት በመግባቴና የዘጠና ሰባት እንቅስቃሴ ወደ እስር ቤት ስለ ጋበዘኝ ነው። መጽሐፍ ፍላጎት አድሮቢ ሳይሆን ታሪኩ እንዳይቀር ጸሐፊ ሊያደርገኝ የቻለው የመታሰሪ ሁኔታ ስለሆነ። የዘጠና ሰባት እንቅስቃሴ በኢትዮጵያ ታሪክ ውስጥ ምን አይነት ልዩ ስፍራ ይኖረዋል? ለሀገር ለህዝብስ ያስገኘው ምን ፋይዳ አለ? ለህዝብ ያስገኘው ያው ለጊዜው በዚያች አመት ውስጥ ተደስቷል የዲሞክራሲ ስርዓት ምን እንደሆነ ህዝቡ አውቋል የተረፈው ለህዝብ ምንድን ነው ሞት ነው የተረፈው በዚያን ጊዜ ብዙ ህዝብ አልቋል ስርዓቱን የገለጠበት ጊዜ በመሆኑ ህዝቡ የሚደሰተው በዚያ ነው የሚያዝ ነው ደግሞ ብዙ ዘመዱን አጥተዋል ልጁን አጥተዋል ጎረቤቱ ጎረቤቱን አጥተዋል ህይወቱን አጥተዋል ገላው ገላውን አጥተዋል በዚያ በዚያ ተጎድቶበታል በዛ ውስጥ በርግጥ በበርካታ ሂደቶች ውስጥ ነበሩ እርሶ በመምህርነት እንደዚሁም ለዲሞክራሲ ስርዓት ኢትዮጵያ ውስጥ መቆም በፖለቲካ ታጋይነትም እንደዚሁ አስተዋጽኦችን ለሀገሯ በርክተዋል ቅድሚያ ወደ መምህርነት ህይወቶ ለመሄድ ወደ ዘጠና ሰባቱ ህይወት ከመመለሳችን በፊት ወደ ትምህርት ቤት የገቡት በአጋጣሚ ለወንድሞ ሲሉ ሄደው በዛው እርሶም ተማሪ ሆኑ ያ መንገድ ቀዶ ለመምህርነት አበቃዎት የልጅነት ህይወቶ እና የትምህርት ፍላጎቶ እንዴት ይገልጡታል? ትምህርት የጀመርኩት አንብበሃል፣ መጽሐፉን፣ ከአስር አመት በኋላ ነው። ትምህርት ቤትም የገባሁት አባቴ ከፍተኛ የትምህርት ፍላጎት እንዳለው ገልጫለሁ በመጽሐፉ ላይ። የቄስ ትምህርት እንማር ነበር። ቤት ውስጥ አንድ አይነ ስውር የሆነ ሰውዬ እየመጣ ያስተምረን ነበር። ማንበብ ችለናል፣ መጽሐፍ ባንችልም እና ወንድሜ ትምህርት ቤት ገብቶ ትምህርት አይወድም ነበር። ትምህርት ባለመውደዱ አባትና እናቴ እሱ እየጠፋ ሲመጣ ለምን አስገባሹ በሚል ከፍተኛ ጭቅጭቅ ነበር። እኛን ሲያይ ይደሰታል በማለት ተነስተን ነው ትምህርት ቤትን እኔ እና እህቴ ይሄድ ነው። ወደ ትምህርት ቤትም ስንሄድ አባቴ ከፍተኛ ደስታ ተሰማው። በሉ ቀጥሎ አለ ያበረታታን ነበር። ወንድሜ ግን ሊቀጥል አልቻለም። እንዲያውም ለምን መጣችሁ እያለ እኛን ያስቸግረን ነበር። በመጨረሻ ትቶት ገባስ ወደ ገጠር እኛ ትምህርታችንን ቀጠል። ትምህርቶን ቀጥለው መጨረሻም ከተማሪነት ወደ መምህርነት ተሻግረዋል። የመምህርነት ሕይወቶስ ምን ይመስል ነበር? መምህርነት የመምረጥ ጉዳይ ሳይሆን ያው አባቴ ወደ ውጭ ሊልከኝ ይፈልግ ነበር። ካቴድራል ማታ ገባን። ትምህርቱ ከፍ እያልኩ ሲሄድ የትምህርት ቤት ረብሻ ነበር። ከአስረኛ ክፍል ጀምረን ይረበሽ ነበር። መምህራን ማሰልጠኛ ሲረብሹ ተከትለን የኃይለ ማርያም ማሞ ተማሪዎች ደብረ ብርሃን ነበር መማረው፣ ይረብሹ ነበር። ከዚያ በኋላ የትምህርት ችሎታ እየቀነሰ መጣ። አስራ ሁለተኛ ክፍል ስፈተን ማትሪክ ባለመምጣቱ ቋንቋ ለመማር የማታ ትምህርት ካቴድራል ገባሁ። ከዚያ ሰው ቤት መቀመጥ ብዙም አያስደስት። እኛ በደንብ ነው የኖር ነው አባታችን ቤት እና ሁኔታው አላምር ሲለኝ አንድ ማስታወቂያ ተለጥፎ ነበር። ተግባረ እድ በምንማርበት ጊዜ በራሳችሁ ገንዘብ ተምራችሁ ፈለጋችሁበት ቦታ ትመደባላችሁ የሚል ማስታወቂያ ወጥቷል። አሁን የመረጥኩት እዚያ ደብረ ብርሃን በራሴ እንትን ተምሬ ቤታችን ተምሬ ከዚያ አዲስ አበባ ገብቼ እየተማርኩ ትምህርቴን ለመቀጠል ነበር እና የመምህራን ማሰልጠኛ ውስጥ ገባሁ። አንድ ዓመት ሰልጥኜ በመጨረሻ ስንመረቅ በራሳችን ገንዘብም የተማርነው መንግስትም ያስተማረው እኩል ነው የተመደብነው። ከዚያ ወደ ጅባትና ሜጫ ነበር የሚባለው፣ አምቦ ጥቁር እንጭን የሚባል ተመደብኩ። በዚያን ጊዜ ሀያ አንድ አመቴ ነው በሀያ አንድ አመቴ ነው ልጅ ነኝ። አባቴን የወሰደ የሶስት ሰዓት በፈረስ እየተጋለበ ነው የሚኬደው። በዚያ ሄደው እዚያ እንደ ሄድኩ ሁለት የሴት ጓደኞች አገኘ። አንደኛዋ ከደብረ ብርሃን አብረን የተማር ነው ፀሐይ ወልደ ሚካኤል ትባላለች። አንደኛዋ ሙሉ ጌታሁን ከአዲስ አበባ ነው የመጣችው። ያው ስንኖር በመካከል በአንደኛ አመቱ ላይ ግማሽ ላይ በጥር ላይ አባቴ ታመመ ተብሎ ተጠራው ወደ እሱ አረፈ፣ እና ህይወቴ ሁሉ የተመሰቃቀለ ሆነ። ተመልሽ እንትንስል የትዳር ጓደኝነት ጠየቀኝ። አቶ ጌታቸው እንግዳ ወርቅ ያው አስተማሪ ነው። እዛ ገጠር መኖር ምንም ምርጫ የለህም። ካገኘው ጋር ትዋደዳለህ። ፍቅርም ነበረ። ያው እሱን አገባሁ። የልጆች እናት ሆንኩ። በዚህ አይነት ነው የኖርኩት። ጥቁርንጭኒ አራት አመት ተቀመጥኩ። ሁለት ልጆች እዛ ሆኜ ወልጃለሁ። ከዛ ወደ ጨልያ የሚባለው ጌዶ የሚባል የጨለያ ወረዳ ነው የሚባለው። እዚያ መጣሁ። እዚያም አንድ ልጅ ወለድ እና ሁሉ ነገር እንትን አልል ሲለኝ ወደ ትውልድ ሀገሬ ለመመለስ ደብረ ብርሃን እንደገና ተጉለት እና ቡልጋ ሞላው። ባለቤቴም ተስማማ። ወደዚያ ተቀይሬ በማስተማር ቆየው። ከዚያ ለመማር ነው ፍላጎቴ። ልጅም እያለኝ ለመማር ፍላጎት ስለነበረኝ አዲስ አበባ ብገባ ዩኒቨርሲቲ የመማር እድል ያጋጥመኛል ብዬ እኔም ባለቤቴን ፎርም ሞላ ተቀይረን ወደ አዲስ አበባ ገባን። እንደዚያ ነው። አምስት ልጆች ከአዲስ አበባ ሳንገባ ነው የተወለዱት። በትምህርት ዓለም ውስጥ ሆነው በመምህርነት ሕይወት ውስጥ ሆነው በማስተማሩ ስራ ብቻ አልተወሰኑም። እንደዚሁም ለመምህራኖች መብት መከበር እንደዚሁ ታግለዋል። በአንጋፋው ኢትዮጵያ መምህራን ማኅበር አማካኝነት በወቅቱ በዶክተር ታዬ ወልደ ሰማያት ይመራ በነበረው የመምህራን ማኅበር በዛን ወቅት ገጥሞት የነበሩት ችግሮች ምን ነበሩ? እርስዎ በሚያስተምሩበት ትምህርት ቤት ከዛም አልፎ በሀገር አቀፍ ደረጃ እንደ መምህራን ማህበር። አዲስ አበባ ከገባሁ በኋላ ያጋጠመኝ ችግር ምንድን ነው በፊት አባል አልነበርኩም የመምህራን ማህበር በምታቀርበው ሀሳብ ሁሉ ተቃዋሚ ትባላለህ ሀሳብህ ትንሽ ከመንግስት ገንጠል ያለ ከሆነ ከሰማንያ ሶስት በኋላ ነው ይሄ ነገር ያጋጠመኝ መሀድ ነው ይሉሃል እቺ እንደዚህ ናት በቃ የሚገፋፋህ ማን ነው መንግስት ነው ራሱ ከዚያ ጥሩ ጥሩ ሀሳብም ስታቀርብ የመምህራን ማህበር የሆኑ ለምን እዛ ትሳተፍ የሚላሉ ገባሁ። እዛ የምሳተፍ ነበር። በሴቶች ክንፍም ውስጥ ነበር። ኢሰመጉ የገባሁት ራሳቸው ፕሮፌሰር መስፍን፣ ሌሎች ሰዎችም መጥተው ቅስቀሳ ያደርጉ ነበር እዚያ። ኢመማ ኢመማ መጥተው ሲቀሰቅሱ ሀሳቡን ደግፌ ፎርም ሞላሁ። በአንድ ወር ውስጥ ተጠራሁ፣ አባል ሆንኩ። እዚያም ከኢሰመጉ በፊት ነው መሀዲ የነበርኩት። እና የሚገፋፋህ ማን ነው? የምታቀርበው ሀሳብ በቃ የዚህ አባል ናት። የዚህ አባል የመሆን ፍላጎት ያድርብሃል። እንደገና በሰዎች ላይ የሚደርሰውን ጥቃት ስትሰማ የበደኖ ላይ አርባ ጉጉ ላይ የተፈጸሙትን ነገሮች ስትሰማ የመቆጨት ነገር ያድርብሃል። ገብተህ የመሳተፍ ፍላጎት ይኖርሃል። ገንዘብም ሀብትም የለኝም፣ ጊዜም የለኝም፣ ግን ያችን አጣብቤ ቅዳሜን አሳልፍ ነበር አንድ ሳምንት ይመማ አንድ ሳምንት ይሰመጉ አንድ ሳምንት እንደዚህ እያልኩ ሰለይ ይቻል አቅም በየስብሰባው ላይ ይሰመጉ የትምህርት ክፍል ውስጥ ነበርኩ። ስራ አስፈጻሚ ምን አትገባም የፖለቲካ አባል ከሆን ልዩ ልዩ ጽሁፎች እጽፍ ነበር። በሱ በሱ እሳተፍ ነበር። እንደሚያውቁት ኢትዮጵያ መምህራን ማህበር በዶክተር ታዬ ይመራ የነበረው መጨረሻ ዶክተር ታዬም ለእስራት ተዳርገዋል። ለስድስት ዓመት በላይ እንደዚሁ የመምህራን ማህበር በትግሉ ወቅት ለመምህራኖቹ ምን ያስገኛቸው ፋይዳዎች ነበሩ? በትግላችሁ ውስጥ ያንን በማድረጉ ዛሬ ላይ ቆመው ወደ ኋላ በመልሰት ሲመለከቱ ምን አስተዋጽኦ አበርክቻለሁ ይላሉ? እንደ ግለሰብ ማህበሩስ፣ ለመምህራን በጥቅሉ ለአባላቱ ምን አስገኝቷል? የሚል ህሳቢያ አለው። አሁን የእኛ ምንድን ነው እንቅስቃሴያችን? የጥቅም የማግኘት ወይም አንድ ነገር የማግኘት ጉዳይ ሳይሆን የመብት ማስከበር ነው መብታችንን በተቻለ መጠን አስከብረናል ብዬ እንትን እላለሁ። ማህበሩም እንዳይፈርስ ከፍተኛ ጥረት አድርገናል። በውስጡ እንዳነበብከው ብዙ እርስ በርስም የመሻኮት ነገር ነበር። ባለስልጣናቱ መሪዎችም የተባሉት ዶክተር ታየም ከታሰረ በኋላ የነበረው መከፋፈል ነበር እና የእኛ መጠንከር ነው እዚያ ደረጃ ያደረስ መጨረሻ ላይ ነው ሊጠፋ የቻለው። ኢመማ በራሱ አመራሮች ነው የጠፋው። ዶክተር ታዬም ወደ ውጭ ወጣ፣ የውስጥም ያሉት በምን ምክንያት እንደሆነ አላቅም። ያው እንደ መሸጥ የሚቆጠር ነው። በታተኑ ሰራተኛውን በታተኑ፣ ኢመማ ፈረሰ። መመራ ማበሩ በራሱ ምክንያት ነው የጠፋው ሲሉ ምን ማለት ነው? አመራሩ ነው አመራሩ። የእርስ በርስ ሽኩቻ ነበር። ማ ከመንግስት ጋር እንደሆነ አታቅም፣ ማ ለእውነተኛው ኢመማ እንደቆመ አታቅም። የእርስ በርስ መሻኮቱ ነው ያጠፋው እንጂ እንደነ ዶክተር ታዬ እንቅስቃሴ አንድ ወጥ የሆነ አመራር ቢኖር ሊጠፋ አይችልም ነበር። መንግስት ሊያጠፋው የማይችለው ብዙ ችግር አይቷል። ኢማማ ንብረቱ ተወሰደበት፣ ቢሮው ተወሰደበት፣ ብዙ ጽሕፈት ቤቶች የተዘጉበት ያንን ሁሉ አሸንፎ ነበር እዚህ የደረሰው። በአንድ ክፍል ያለውን ጽሕፈት ቤት ዘግተውበት ብዙ እንቅስቃሴ የነበረው ወደ ዝቅተኛ ደረጃ ደርሶ ሲታገል የቆየ ነበር። እና ከፍተኛ ጥንካሬ በውጭም ድርጅቶች ይደገፍ ነበር። የዓለም መምህራን ማህበር ይደግፈው ነበር። ከኛ የበለጠ እነሱ ተሟግተውለት ሊጠፋ የቻለው በመጨረሻው ያው ጎበዝ ጎበዝ የሆኑት ግማሹ ተሰደደ፣ እንደናወቅ አይነት ተገደሉ። በዚያ ምክንያት ያው በራሱ አመራር ነው የፈረሰው። ከመምህራን ማህበሩን ውጣ ስንል በዛ ብቻ አልተወሰኑም። የፖለቲካ ተሳትፎም ነበሮት በመጨረሻም እስከ ስር የዳረገውት እና ወደ መላው አማራ ህዝብ ድርጅት ማህድ አባል ሆኖ ነበር ሲልም እንደገና በመያድ ውስጥ ታግለዋል። ከዛም ባሻገር አንድነት ድርጅት ውስጥም እንደዚሁ ወደ ፖለቲካው ዓለም በርግጥ ገና ልጅ ሳሉ ደብረ ብርሃን በተማሪነት ትግል እንቅስቃሴ ውስጥ ጀምሮ ደማ ውስጥ ያለ ነው የፖለቲካ ትግሉ። ህይወቶስ ምን ይመስል ነበር? በር ተደራጅቶ መታገሉን የወደዱት ለምንድን ነው? ተደራጅቶ መታገል ጥሩ ነው፣ እደግፈዋለሁ። እንደምታውቀው መጽሐፉ ላይ እንዳነበብከው ሳላውቀውም ታግያለሁ ማለት ነው። ብዙ ጊዜ የተቃውሞ እንቅስቃሴ በሚኖርበት ጊዜ ከዚያ ጎን እቆማለሁ። የመቃወም ፍላጎት ሳይሆን እውነተኛ ተቃውሞ አለበት ጋር ቆሜ ለመሳተፍ ከፍተኛ ስሜት አለኝ በኋላም መሀድ ሲቋቋም ያው በመከራ የተቋቋመ ድርጅት ነው እንኳን እኔ ተራዋ ሰው ቀርቶ ስንት ነፍስ የሚያድኑ እንደነ ፕሮፌሰር አስራት የመሳሰሉት ያሉበት ስለሆነ ከመጀመሪያው ጀምሮ አባል ነኝ በመሀድ ከዚያ ወደ መያድም ሲለወት እዚያ ውስጥ አባል ነበር በሴቶች ክንፍ በክፍለ ከተማ ጸሐፊነት አገልግያለሁ ሰርቻለሁ በ1997ቱ የምርጫ ወቅትም እንደዚሁ በአዲስ አበባ ክፍለ ከተማ ተመራጭ ነበሩ። ከአንድም ሁለት ሶስተኛ ጊዜ ተወዳድረዋል። የ97ቱ ፎም ርዕስ የሆነ እሱ ነው እና የዛን ወቅት በምን መልክ ሊሳካለት ቻለ? በዛ ወቅት ቅንጅት ውጤት ሊበቃ ወይም በርካታ ወንበሮችን ለማሸነፍ ቻለ? ከዛ ሳይሆን ቀርቶ ያገኘውን ድል የተነጠቀበትስ ምክንያት ከምን የተነሳ ነው? በመንግስት ጫና ወይስ በአባላቱ እርስ በርስ አለመግባባት እና ራይካ ለመኖር የተነሳ የዘጠና ሰባቱ ልዩ ነው። እግዚአብሔር ያመጣው ነው ብዬ የምገምተው ወረዳ አንድና ዘጠኝ ነው የተወዳደር ነው። የተለየ ነበር። የኛ ጽፈቤን ነበረን። የምንከፍለው ከራሳችን የሚረዳን የለም ነበር። እያዋጣን ነበር የምንከፍለው። በተራ እንመደባለን። ከስራ ውጭ በሆነ ጊዜ ቢሮአችንን ከፍተን እንሰራ ነበር። ከፍተኛ እንቅስቃሴ ነበር ህዝቡ እውነተኛ የልቡን ያወጣበት ጊዜ ነበር። ኢህአዲግ እስከ መጨረሻ የተፋለመበት ጊዜ ነው። ግን ውሸቱን እሺ ይላል። ልቡ ከኛ ጋር ነበር። ያንን ሰልፍ አይተኸው እንደው በሰላሳ የነበረውን ሰልፍ ሳምንት ሲቀረው ተሰልፎ ተስፋ ቆርጬ ነበር። በራሴ ወደ ኢህአዲግ የተገለበጠ ይመስልህ ነበር ህዝቡ። ግን በገንዘብ ሁለት ብር ሶስት ብር እየተሰጠ አምስት ብር እየተሰጠ ወጣቱ እያባበለን ካኒተራን ኳ ሲለብስ የሰላሳውን ለመብቴ ኢህአዲግ እንትን ያንን ለሌሊቴ እያለ ነበር ካኒተራውን የተቀበለው የእኛን እየገዛ ነው። ያንን እና ላሙድን ያዘጋጁትን በነጻ እየተቀበለ ነበር የሚለብሱ ከፍተኛ ስሜት ነበር። መጨረሻ ላይ ላይሳካ የቻለው ያው ኢህአዲግ በጣም ጎበዝ ነው። በታተ ነው፣ ከፋፈለው። ግማሹ ወደ ሌላ ሆነ የራሱን ሀሳብ የራሱን ስልጣን ለማግኘት ከሌ ባናት መታ እንደዚህ ሆነች ከሌ እንደዚህ ሆነ የሚል ነበር ውድድሩ። እንዲያውም የአዲስ አበባ እንትን አንዷ ምን አለች? ከዲት አሁን ትላም መታ ፖለቲካ እንዴት አፈ ጉባኤ ትሆናለች? ነያ ቤት እንበል ነይንክሰስ ምናምን የሚባል ያንን ውጤት ማግኘታችን ሳይሆን ያስደሰተው ሰው ተወዳዳሪው ስልጣን እንዲ አንቺ አፈ ጉባኤ ብትሆኝ እንትልትይ ትችያለሹ፣ ያን ነገር መምራት ትችያለሹ እያልን ሁሉም የምንከራከርበት ጊዜ ነበር እና በራሳችን እንትን ነው የተነጠቅ ነው እንጂ አዲስ አበባን እንኳን እንያዝ እየተባለ አንድ ጊዜ ተሰብስበን ነበር። መጨረሻ ላይ እነ ብርሃኑ ቢያንስ ቢያንስ አዲስ አበባን የሚያዝ ሲል እነ አቶ ልደቱ ደግሞ ግማሽ አጎፍረን ግማሽ ተላይተን አይሆንም ከያዝን ያገኘነውን ሁሉ ነው ካልያዝን ደግሞ መልቀቅ ነው ተባለ። መጨረሻ ላይ ሸዋዬ የምትባል እና አየለ ጫሚ ሰው ተላኩ። አዲስ አበባ መያዝ አለብን የሚል እምቢ ብላችኋል። ከዛሬ ጀምሮ ፓርላማ የመግባት እድል የላችሁም የሚል መልስ መጣ። ከዚያ በኋላ ቀረ። ወዲያው ወደ ስር ተከተቱና እኛም እንደ እነሱ ሆነን ገባን። ተራዎች የዘጠና ሰባቱ ትግል በእርግጥ ወደ ተመረጡበት የአዲስ አበባ ክልል ምክር ቤት አላገባወትም፣ ወደ እስር አውርዶታል። ካለም በቃኝ እና ዝዋይ እስር ቤቶችን ማደሪያ እንዲሆን ሆኗል። የእስር ቤት ህይወቶስ ምን ይመስል ነበር? ቀረበቦት ክሶች ምን ነበሩ? በኋላስ እንደምን ከእስር ሊወጡ ቻሉ? ከመታሰሬ በፊት በሀያ ሶስት መጡ ላይ ማታ እኔና ባለቤቴ እንትን እናዳምጥ ነበር ሬዲዮ ቮይስ ኦፍ አሜሪካ። ልጆቹ ቴሌቪዥን እያዩ ነበረ። በኋላ በሩ ተንኳኳ። ብቅ ስል እኔ ነኝ ብቅ ያልኩት ብቅ ስል ብዙ ውንች እነዚህ ጭንብል የያዙ መከላከያ ወደ አስር የሚሆኑ ፖሊሶች አዩ። ከዚያ መብራቱን አጠፋሁና ልጆቹን ደቆጥ ያሰራሁታል። ቤታችን በፎቅ ነገር እና ወደዚያ እንዲወጡ አደረግኩ። ምክንያቱም በብዛት የሚያዙት ወጣቶች ወንዶች ናቸው። ከዚያ በኋላ መብራቱን አጠፋው። ባለቤቴን እና ትልቋ ልጄን ውጡ አልኳቸው። ያው እኔን ለመያዝ እንደመጡ ገብቶኛል። አሁን ልጄን አንቺ ነሽ ሙሉነሽ ይላሉ። ምክንያቱም ከውጭ የመጡ ናቸው ፖሊሶቹ ምኖቹም አያውቁንም የዚያ አካባቢ ሰዎች አደሉ። እኔ ሙሉነሽ አይደለሁም ምንድን ነው ነገሩ ይላል ባለቤቴ። ሙሉነሽ እንጥራለን ውሾች ነበሩ። ውሾች ሲጮሩ ውሾቻችሁንም እሰሩ ይላሉ። ከዚያ መብራት አጠፋው። መብራቱ ነው አብራ እያሉ ከእሱ ጋር ሲነጋገሩ ፉጨት ነገር አሰሙ። ጎረቤቶቻች ከጎረቤት ያለው ልጆ ፉጨት ሲያሰሙ የእነሱን በር ሲሰብሩ እኔ መጮህ ጀመርኩ አልኩ። ምንም እንትን አላሉም። እዚያ ጎረቤቱን በር ሰብረው ሲገቡ ልጁ ትልቅ ልጅ ነበረ፣ ጎረምሳ ነው እሱ በመስኮት ሲወርድ አሁን እኔም አንድ ሆንኩ አያቁኝም ትልቅ ሰው ለሆን ትንሽ አያቁኝም አመለጠችን እያሉ በጓሮ ዞሩ ነው የሚሉት ከዛ ልጁ ወደ ሌላ ጎረቤት ገባ የጎረቤቱ ልጅ በመስኮት ዘሉ ተመልሰው መጥተው ትልቋ ልጅ እንደበደቧት ይቺ እናንተ ሀገር ያለችው ፍጹምን ፍጹምን ሲደበድቧት እንትን ላይ ወደቀች አበባ ማስቀመጫ ነበር ሸክላ እሱ ሲሰበር እጇን ጎዳት አለቀሰች። ባለቤቴንና ትንሿን መሳይ የምትባለው ልጄን ወሰዷቸው። መሳይ ቢጃማ እንደለበሰኝ በባዶ እግሯ ነው። ቀደም አሉት ወሰዱት። እኔ ቤት ውስጥ ነኝ። አስገባው ልጄን፣ ታለቅሳለች። ደሙን ምኑን ጠራርጌ በምን ከዚያ በኋላ እነሱ ሄዱ። እኔ ቤቴን ማዘገጃጀት፣ ያው ተመልሰው እንደሚያስሩኝ ገባኝ። ቤቴን ሳዘገጃጅ ምን ስል ስምንት ሰዓት ሆነ ሌሊት ከሌሊቱ ስምንት ሰዓት በር አንኳኩተው ተመለሱ። ያው ይሳቅ ያውቃቸዋል። ሊቀመንበሩ ለምን እነሱን አመጣችሁ ብሎ ነው መለሳቸው። ባለቤት እና ልጄ ብዙ ሰዎች ታስረዋል። አንቺንም አይለቁሻሉኝ ከሀያ ሶስት ጀምሮ ያው አልመጡ ጎረቤት ያለ ሰው ነበር። ጠቆማ የተባለው አንድ የፖሊስ እንትን አለ ጡረታ የወጣ ከዚያ ከሀያ ሶስት ጀምሮ እስከ ሀያ ሰባት ምንም ምንት ችግር አልደረሰብኝም። ወንድም አገኘ የሚባለው አሁን የኢሳት እንትን ነው ከለንደን ያነበረው ያኔ ኢሰ መጓባል ነበር። ደወልኩለት፣ ልጄ እንደዚህ ደብድበዋት እጇ ደም ቷል። ጠዋት መተታና ግራት አለሁ ስል እኔ ራሴ ቆርቆሮ ላይ ነኝ። አሁን ቆርቆሮ ላይ ወጥቼ ቤቴ ቆርቆሮ ላይ መተውብኝ ጠዋን ለመጥፋት ነው የምፈልገው። ስለዚህ ፎቶ አንሻት አለ። እሷ ፎቶም አልነሳ። እግዚአብሔር አድኖኛል አለ ሌቶዎቹ በሀያ ሰባት መድኃኔዓለም ቀጨኔ ንቅስ ስለነበር ሄድኩ። እዛ ሄዱ ስሄድ ምንም ችግር የለም። በሰላሳ ትምህርት ቤት ስብሰባ ጠሩ። ከቀጨኔ መድኃኔዓለም አካባቢ ልብነ ድንግል ነበር የማስተምረው። ሁለት ወረቀት መጣ። ለ ቤት አንድ ያሳደግኳ ልጅ ነበረች። የወላጅ መጣ፣ አንድ የመምህራን መጣ። ስብሰባ አለ ብለው ጠዋት ነው የሄድኩት። የወላጆች ስብሰባ ገባ የመምህራኑን ያው ልቤ መፍራት ነገር መታለች ምናምን የሚል ሲደውሉ ሰምቻለሁ። አስር ደቂቃ አልቆየም መታለች፣ አዎ ነው የሚል ድምፅ ሰማሁ። ወደ ፖሊስ መታ ሙሉ ነሽ፣ ወደ አስር ፖሊስ ትፈለጊያለሽ አለኝ። እቤት ልደውል እንግዲህ ቢሮ ሂጅ ብዬ ወደ ትምህርት ቤቱ ስሄድ ቅደሚ አትደውይም አለኝ። አይሳልደውልም አልሄድም ብዬ ወደ ቀደም ቀደም ብዬ ስሄድ ከክፍል ውስጥ ሁለት ፖሊሶች ሽጉጥ ይዘው ወጡና፣ በቅደም ያሉኝ ቀደም። ከዛ ወረዳ እስር ወሰዱኝ። ሙሉ ቀን ወደ ከስምንት ሰዓት እስከ ማታ ድረስ ቁጭ ብዬ የሚጠራኝ የለም፣ ምን የሚለኝ የለም፣ ቁጭ ብዬ አመሸው። አንድ ሴትዮ ልጇ ጠፍቶ ጠጋ ብላ እንደዚህ አይነት ልጅ አይተሻለሁ ስትለኝ እባክሽ በዚህ ስልክ ደውዪልኝ ብዬ ሰጠኋት። የእሷንም ልጅን አለማየት ነገርኳት። እሷ ነግራ ኖሮ ልብስ አመጡልኝ። ልብስ አልያስኩም ነበር። ምግብና ልብስ አመጡ። ምግቡን አልተቀበልኳቸው። ሮብ ቀን ነው ምሳ የበላሁት። ሮብ ነው። ከሮብ ጀምሮ እስከ አርብ ድረስ ምግብ አልበላም አልኳቸው። ከሮብ እስከ አርብ ከረምኩ፣ ደከመኝ። ከዚያ ሲደክመኝ ይለምኑኛል። ትልልቁ ፖሊሶች እየመጡ እነሱ አይጎዱም፣ አንቺ ነሽ የምትጎጁ። እኔ ፍርድ ቤት ካልቀረብኩ አልበላም ብዬ ነው እንዲ ምግብ ሲያመጡ ይመልሳሉ። አሁን ሰውነቴ መንቀጥቀጥ ምናምን ሲጀምር ወደ ቀይ መስቀል እንወሰድሽ ብለው የት ይወስዱኛል? ለአዲስ አበባ ፖሊስ ወሰዱ። አዲስ አበባ ፖሊስ ስደርስ አቶ ሀብቶም ነው የሚባል አስተማሪ ነበር አሉ። በኋላ የፖሊስ አዛዥ ሆኗል አሉ እና ይሰድበኛል። ለምን ትሰድበኛለህ? የተከሰስኩበትን ንገረኝ፣ ፍርድ ቤት አቅርበኝ ነው የኔ ጥያቄ። ትግሉ ይቀጥላል ብለሻል፣ አስተማሪ ሰብስበሽ፣ እኛ መረጃ አለን አሉ በሱ በቃ ክሰሰኝና ፍርድ ቤት አቅርበኝ ስል አንቺም ብሎ ደግሞ ሰው ብሎ አንቺም ፍርድ ቤት የሚያቀርብሽ ምናምን እያለ ይሰድበኛ ያ ሲራክ የሚባል የፖሊስ መርማሪ ያለ፣ እሱ ያው አናገረኝ። ግዴሎት ምን የልጆን ጓድ ልጄ ፖሊስ ነበር፣ የእሱ ጓደኛ ነኝ፣ አይዞሽ ምናምን ብሎ። በፊት ፖሊስ ነበር፣ በኋላ ኔቶ። እንደዚያ ነው ነገሩ። ከዚያ እስከ ስር እንዴት ወጡ? ከዚያ ከዚያ አዲስ አበባ ፖሊስ ፍርድ ቤት ቀረብኩ። ሰኞ ምግብ ቢና ነጋ ቀርብሻለሁ ሲል አሁን ቅዳሜ መሆኑንም አላወኩትም ነበር። ምግብ አመጡል ያመጡልሻል አለኝ። በሱ አመጡ ሊጠጣው ጠ መጥቶ ይቅርታ ብሎ ሰኞ ነው የምትሄጁ ፍርድ ቤት አለኝ። ልደታ ፍርድ ቤት ፍቃዱ የሚባል ዳኛ ነው። ሰኞ ቀረብኩ። ስቀርብ ለምን እስካሁን አሰራችኋት እያለ ተናደደ። እውነት መስሎኛል በቃ ምስክሩ ምኑን አጣርተህ ነገ እንድታመጣለው። ማታውኑ ወደ አለም በቃኝ ተወሰድኩ። ከብዙ እስረኞች ጋር አለም በቃኝ ማታ ተወስደን፣ ሌሊቱን ደግሞ ዝዋይ ጫኑ። ዝዋይ በቃ ወደ ሰማኒያ ሴት ያለበት ነው። አቧራ ነው። በጣም የሚያስጠላ እስር ቤት ነው። እታገል ነበር እዚያ። ስርአት የለኝም በተፈጥሮዬ። ከታሰርን ቤታችንን ማጥቃት አለብን። የተቆለለ ብርድ ልብስ ውታልን አልኩ ጠዋት ሌሊት ሰባት ሰዓት ነው የገባ ነው። እንደዚህ አትበሉ እኛ ይብስብናል ይሉኛል ታሳሪዎች። አሁን ትምህርት ይሰጥሃል በገባህበት ሁሉ እስር ቤት ለትምህርት ወስደው፣ የአምብርድ ልብስ አውጥተው ውሃ አርከፍክፈው ጠረጉልን። ጎሽ እንኳን መጣችሁ ነው ያሉት። ከፍተኛ ስሜት ነበረው። ታሳሪው መሀይምም ነው በብዛት ምንም መተዳደሪያ የሌለው ነው። ግን ስሜቱ ከቅንጅት ጋር ነበር። ጥቅምት ስንት ጀምሮ እስከ ጥር ሰባት ድረስ ዘዋይ ቆየሁ። ዘዋይን የማረሳው ምንድን ነው? በመጨረሻ በሙሉ ሰማንያ ሴት ተለቆ ሁለት ሰዎች ቀረ፣ እኔና የልደቱ ጸሐፊ ልዕልና የምትባል ሁለታችንን አታሉት። አሁን ደህና ስንጫወት አድረን አምሽተን ስትመጣ፣ በቃ ይቅርታ ጠይቂና እንውጣ። ያንቺ ነው ስህተቱ። ይማነ ኮሚሽነር ይማነ ይባላል። እሱን ይቅርታ ጠይቂ። የረሃብ አድማ አደርግ ነበር ያው መጽሐፉ ላይ እንዳነበው ከፍተኛ ትግል አደርግ ነበር እና ይቅርታን ያልጠይቅም። ሴቱ ጠቅላላ በሰባት ተለቀቀ። እኔ ከሰባት እስከ አስራ ስድስት ቆየሁ። እኔና አይጥ ብቻ ቀረን እዚያ። አይጡ እንደዚህ እንደ አይጥ አይምሰል ድመት የሚመሳስል በቃ እኔ ሳላብድ መውጣቴ ሁሉ ራሱ ይገርመኝ። እንደዚያ ሆኜ እስከ ሀያ ሶስት ነው እንደዚህ ቆየሁ። ከዚያ ወደ ቃሊቲ ቃሊቲ ስመጣ ዘመናዊ እስር ቤት ነው። ቃሊቲን ከዘዋይ ጋር ስታስተያየው ጸጉር ቤት አለ። ጸጉርን ትሰራለህ፣ ሰራተኛ ከዛው ከስረኛው ውስጥ መቅጠር ትችላለህ። እንደዚያ ነበር የሚኖሩት እና ብርቱካንን ብርቱካንን ያላቃትን ነበር እዚያ አገኘኋት። እዚያም ቢሆን ውሰዱኝ ነው እኔ ፍርድ ቤት አቅርቡ፣ የታሰርኩበትም ሁኔታ ልወቅ እያልኩ የረሀብ አድማ አደርግ ነበር። እዚያም እንደዛ ነው ከዛም ከስር ወጡ። ከስር ከወጡ በኋላ ህይወቶስ ምን ይመስል ነበር? አሁን በእርግጥ የሚገኙት አገር አሜሪካ ነው። ወደ አገር አሜሪካስ እንደምንገቡ የአሜሪካ ህይወቶስ ምን ይመስላል? ከስር ከተፈታሁ በኋላ የራሴ እንቅስቃሴ ያደርግ ነበረ። ቺፕስ እየሰራሁ እሸጥ ነበር፣ እንዳይቸግራቸው ልጆችን እኔም ስራ አገኘሁ ለማለት ምን ከዚያ በፊት ተመለስኩ ወደ ትምህርት ቤት ዲግሬዬን ለማግኘት ለማግኘት ለማስተማር ተመለስኩ። ሌላ ትምህርት ቤት መደቡ እዚያ ልክ እንደ አውሬ ነበር የምታዩ። አንድ ሰው የሚያናግረኝ የለም። ያው በመስከረም ነበር የጀመርኩት ጠና ዘጠኝ በኋላ ጭቅጭቅ ሲበዛ ሀምሳ አምስት አመት ሆኖ ነበር። ጡረታ መጠየቅ ትችላለህ። በሀምሳ አምስት አመቱ ሄጅ የጠየቅኩ ጡረታ ምንም ሳያንገራግሩ ይሻሉ። ከዚያ ለባለቤት ሳልነግረው ነበር ነበርኩት። ለምን ሮት እንዲችን ፈርስት ሴሚስተርን እንኳ ቤትሽን አዘጋጅተሽ አይሻልሽም? ማለት እሺ እንግዲው ብዬ ያው ፈተና ጊዜ ስለሆነ እስከ ጥር ድረስ ቆይቼ ጡረታይን ወሰድኩና የራሴን ስራ መስራት ጀመርኩ። ቺፕስ እየሰራሁ እያዞርኩ ሸጥ ነበር። በመካከል አመራሮቹ ሲፈቱ ወደ ብርቱካን ጠይቃኝ ስለ ነበር እዚህ አንድነት ቢሮ ገባሁ አባል ሆኜ ወዲያውም ተቀጠርኩ እዚያ በገንዘብ ያዥነትና በሂሳብ ሹምነት ች እኔም ወደዚህ የመጣሁት በፖለቲካ ምክንያት አይደለም። ልጃ እዚህ ትዳር ይዛ መጣ ነበር። በኢንቪቴሽን ነው እዚህ የመጣሁት። ግሪን ካርዱ ጠይቅ የቀረ ሁኔታው የሀገሩ ሁኔታ አላምር በማለቱ በአሳይለም በምን አይደለም የመጣ አሁን እንደሚያውቁት በኢህአዴግ ውስጥ በተካሄደው የውስጥ ለውጥ ሀገሪቱ በሽግግር ላይ ለምትገኘው አዲስ ጠቅላይ ሚኒስትርም መጥተዋል። በከነበሩበት የኢህአዴግ አገዛዝ አኳያ ያሁን ያለው ኢህአዴግን በንጽጽሮች እንዴት አዩታል? ለወደፊቱስ ለሀገሩ ለኢትዮጵያ ያለውት ምኞት ምንድን ነው? እኔ የአሁኑ ግራ አጋብቶኛል የአሁኑ ነገር እንደዚህ ነው ልድህ አልችልም። ምክንያቱም እዚህ ጋር ደስታ ስታይ እዚያ ጋር ደግሞ ሰው ሞተ፣ ተገደለ፣ እዚህ ጋር ሃይማኖት ሳረቁ ሲባል እዚያ ጋር ደግሞ የኔ እንትን ይቋቋም የሚል ግራ የሚያጋባና የሚያወናብድ እንዲያውም እኔ እንዳይበላሽ እፈራለሁ የባሰ እንዳይሆን ምክንያቱም እነሱ ይሻላሉ እንዲባል ያደረጉት ይመስለኛል። አሁን ሁኔታውን ስለ ቤተ ክርስቲያን ስታይ የመፈናቀሉ የመሞቱን ስታይ ብዙ ለውጥ መጣብዬን ብዬን ያልደሰትም። በኢትዮጵያ ላይ ለኢትዮጵያስ ያሉት ምኞት ምንድን ነው? ለወደፊቱ የእርሶ ራእይ ምንድን ነው? ራእዬ የጥንቱን እንዲመልስላት ነው። እግዚአብሔር ደህናውን መሪ ሰጥቷት ህዝቡን አእምሮውን የሚለውጥ አምላክ እንዲመጣልን በመካከል ከፍተኛ ችግር እንዳይፈጠር መጸለይ ነው እኔ ያለኝ ድል ኮሎነሻ አበባየሁ የዘጠና ሰባት መጽሐፍ ደራሲ ስለ ቃለ ምልልሱ እናመሰግናለን ስለ አስተዋጽኦም እንዲሁ እሺ እግዜር ይፍጥልኝ አንተም አስበህ አናገር በጣም አመሰግናለሁ እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.